ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጠቅላይ ሚኒስትርነት በኢትዮጵያ ምን ማለት ነው? በጣም ብዙ ነው። የጠቅላይ ሚኒስትርነት በህግ የተደነገገው ራሱ ኃላፊነቱ በጣም ብዙ ነው። ይህን ሁሉ እንዲህ በቀላሉ ሊወጣው አይችልም። አንደኛ፣ ሁለተኛ ያለንበት የኢኮኖሚ ደረጃ ሁናቴያችን በሙሉ የሚፈለገው ነው ያለ ማድረግ የሚያስችል አይደለም። እና ገና ብዙ ብዙ ስራ የሚጠይቅ ጉዳይ ነው ያለው። እና ዝም ብሎ ጠቅላይ ሚኒስቴር ስለተባለ አንድ ሰው የሚፈልገውን ሁሉ ያሟላል ማድረግ ይችላል ብሎ ለማለት በጣም አስቸጋሪ ነው። የቀድሞ ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ናቸው። በአምባገነን አእምሮ ውስጥ ያለው የመጀመሪያው ነገር እኔ ብቁ ነኝ የሚል ነው የሚመስለኝ። ከራሴም ልምድ ስነሳ እኔ ብቁ ነኝ፣ መልሶችን ሁሉ ለመመለስ እችላለሁ፣ ለማየት እችላለሁ የሚል ነው። ስለዚህም ይሄ ኃይል ይሄ አስተሳሰብ ሌሎችን ለመጋበዝ አይፈልግም። ያስመስል ይሆናል እንጂ ከሌሎች ጋራ በእኩልነት በነጻነት እና በመከባበር የመስራት ፍላጎት የለውም። የቀድሞ ጠቅላይ ሚኒስትር ታምራት ላይኔ አዲስ ነገር ሊያመጣ ይችላል። ሊያመጣ የሚችለው ግን የሚሟሉ ቅድመ ሁኔታዎች ካሉ ነው። ይህ ምንድን ነው? የጠቅላይ ሚኒስትር አብይ አህመድ መንግስት ሊያደርግ የሚችላቸውንና የሚፈልጋቸውን የፖለቲካ እርምጃዎች ወይም ሜዥርስ ካስቀመጠ ነው። አጭር መልሴ ሊያመጣሉ ብዬ አልጠብቅም። ምክንያቱም ዶክተር አብይ ኢህአዴግ ናቸው። ዶክተር አብይ አንድ ግለሰብ ናቸው። ዶክተር አብይ መመረጣቸው የእሳቸው አስተዳደር በኢትዮጵያ ለውጥ ሊያመጣ ይችላል ብዬ ነው ማስበው። በኒውዮርክ አዮና ኮሌጅ የማህበረሰብ ጥናት ረዳት ፕሮፌሰር ዶክተር ደረሰ ጌታቸው፣ በአዲስ አበባ ዩኒቨርሲቲ የህግ መምህር አቶ ሙልጌታ አረጋዊ፣ የህግ ባለሙያ ዶክተር ብርሃነ መስቀል አበበ ያገኝ ናቸው። የሰማችኋቸው ይዘናቸዋል። እሁድ መጋቢት 23 2010 ዓ ም ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና፣ ጤና ይስጥልን ክቡራትና ክቡራን ሰሎሞን አባተንን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ዜና አስጠልኝ እንደምናመሻችው ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በጋዛ ሰርጥ ለተቃውሞ በወጣው ከፍተኛ ቁጥር እንደነበረው በተነገረ ሰልፍ ላይ በተሳተፉ ፍልስጤማውያን ላይ እስራኤል የቀጥታ ተኩስ ከፍታለች የሚለውን ክስ ለመመርመር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትዕዛዝ ዩናይትድ ስቴትስ ማገዷን አንድ የጸጥታው ምክር ቤት ዲፕሎማት ለፈረንሳይ ዜና ወኪል ገለጹ። በአርብ ዕለቱ የተቃውሞ ሰልፍ የእስራኤል የጸጥታ ኃይሎች በከፈቱት የቀጥታ ተኩስ አስራ አምስት ሰዎች ሲገደሉ ከሰባት መቶ ሀምሳ በላይ የሚሆኑት ሌሎች ደግሞ መቁሰላቸውን የፍልስጤን ባለስልጣናት አስታውቀዋል። ሟቾቹን ለመቅበር ባለፈው ቅዳሜ በተካሄደ ስነ ስርዓት ወቅት ለቀስተኛው የበቀል እርምጃ እንወስዳለን ሲል ተሰምቷል። በሌላ በኩል እስራኤል ሉዓላዊነቷንና የዜጎቿን ደህንነት ለማስጠበቅ ጥብቅ እርምጃ ትወስዳለች ባሉበት ንግግራቸው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በፍልስጤማውያኑ ላይ የተኮሱትን የጸጥታ ሰራተኞች ወታደሮቻችን ጥሩ ስራ ሰርታችኋል ሲሉ ማመስገናቸው ተዘግበዋል። ፍልስጤማውያኑ ያለፈውን ቅዳሜ ብሔራዊ የሀዘን ቀን አድርገው መዋላቸውም አይዘነጋም። በልጅነታቸው ከወላጆቻቸው ጋር በህገ ወጥ መንገድ መጥተው እዚህ ዩናይት ስቴትስ ውስጥ ያደጉ ስደተኞችን የሚመለከት በሚመለከት የምንደርሰው ምንም አይነት ስምምነት አይኖርም ሲሉ ጥብቅ የኢሚግሬሽን ህግ ተግባራዊ እንዲሆን ፕሬዚዳንት ዶናልድ ትራምፕ ጥሪ አቀረቡ። ያዝና ልቀቅ በሚለው ዲሞክራቶች ባመጡት የማይሆን ህግ ሳቢያም የድንበር ጠባቂዎች ስራቸውን በአግባቡ እንዳይሰሩ ተደርገዋል ሲሉ ዛሬ ማለዳ ላይ በትዊተር አማካኝነት ባስተላለፉት የጽሁፍ መልእክታቸው ሚስተር ትራምፕ አክለውም ሁኔታው ይበልጥ አደገኛ የሆነ እየሆነ መጥቷል ብለዋል። ትራምፕ በጅምላ ፈልሰው በሚመጡ ሰዎች የመሰሏቸውን ስደተኞች ለመቆጣጠር የሚያስችል ጥብቅ የኢሚግሬሽን ህግ ለማጽደቅ በዩናይትድ ስቴትስ እንደራሴዎች ምክር ቤት የድምፅ አሰጣጡ ሂደት አንድ የህግ ረቂቅ ለማጽደቅ ከመቶ የስልሳውን አባላት ድምፅ ማግኘት የግድ የሚለውን አሰራር የሪፐብሊካን ፓርቲያቸው አባላት የኒውክሊየር አማራጭ በመባል በሚታወቀውና የሃምሳ አንዱን ብቻ ድምፅ ማግኘት በቂ የሚያደርገውን አሰራር መጠቀም አለባቸውም ብለዋል። ለእነኚህ አይነቶቹ ስደተኞች ዩናይት ስቴትስ ውስጥ የመማር የመስራትና የመኖር ልዩ ህጋዊ ከለላ የሚሰጠውና በቀድሞ ፕሬዚዳንት ኦባማ አስተዳደር የጸደቀው በእንግሊዝኛው ምህጻረ ቃል ዳካ በመባል የሚታወቀው ፕሬዚዳንታዊ ውሳኔ ባለፈው የመስከረም ወር በፕሬዚዳንት ትራምፕ አስተዳደር እንዲያበቃ ሲደረግ የቀደመው ህግ ተጠቃሚ ለሆኑ ለሆኑት ለእነኝህ ሰዎች ዘላቂ መፍትሄ የሚያስገኝ ህግ ያረቅ ዘንድም ለዩናይት ስቴትስ ምክር ቤት የስድስት ወር ጊዜ ሰጥተው ነበር። ፕሬዚዳንቱ በዛሬ ዕለት ባስተላለፉት ሌላ የትዊተር መልእክታቸው ታዲያ በድንበር አልፈው በታላቅ ቁጥር የሚጎርፉ ያሉትን የስደተኞች ፍልሰት ለመከላከል የሚያስችል አንዳችም እያደረገች ወይም ያደረገችው የለም ሲሉ ሜክሲኮን ወንጅለዋል። የአሜሪካ የነጻ ንግድ ስምምነት በመባል የሚታወቀውንና ሜክሲኮን ተጠቃሚ የሚያደርገውን ውል ተፈጻሚነትም አስቆማለሁ ሲሉ ዝተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የህንድ ጦር ሰራዊት አባላት በዛሬ ዕለት በህንዷ ካሽሚር የተቃጣ ጥቃትን ለመመከት በወሰዱት እርምጃ በሶስት የተለያዩ ድንገቶች አስራ ስምንት ሰዎች መገደላቸውን ባለሥልጣናት አስታወቁ። ከነኚህም ውስጥ አስራ አንዱ ሸማቂዎች፣ ሶስቱ ወታደሮች ሲሆኑ አራቱ ሲቪሎች መሆናቸውን የግዛቲቱ የፖሊስ ዲሬክተር ጀኔራል ኤስፒ ቫይድ አስረድተዋል። በሴራ ሊዮን ፕሬዚዳንታዊ የማጣሪያ ምርጫ የድምፅ ቆጠራው ተጀምሯል። ምርጫው በትላንትናው ቅዳሜን የተካሄደው የአሁኑ ፕሬዚዳንት ኤርነስት ባይ ኮሮማ ከሁለት ዙር የአምስት አምስት ዓመታት የስልጣን ዘመን በኋላ ኃላፊነታቸውን ይለቃሉ። የዛሬ ዕለት በዓለም ዙሪያ የሚገኙ የክርስትና እምነት ተከታዮች የትንሣኤን ዕለት የሚያከብሩበት ነው። ለእምነቱ ተከታይ ለሆኑ ሁሉ እንኳን አደረሳችሁ እንላለን። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። መልካም ምሽት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11595 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የእሁድ መጋቢት 9 2010 ዓ.ም ምሽት ፕሮግራም ነው። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። መጪው አዲስና ወጣት ጠቅላይ ሚኒስትር ምን ይጠብቀዋል? ነገ ቃለ መሐላ እንደሚፈጽሙና መጪው መራሔ መንግሥት እንደሚሆኑ የሚጠበቀው ወጣቱ መሪ በሕግ የተደነገገ ሥራ አላቸው። ይሁን እንጂ ሕግ ላይ የሰፈረው ሁሉ ጥቅልለውና መንግስቱ የሚፈጽማቸውን ተግባራት ዝርዝር እያበጀ ሀገር ያስተዳድራል፣ ሕዝብ ይመራል። አዲሱ ጠቅላይ ሚኒስትር ይህንን ይህንን እንዲሰሩ ወይም እንዲሰሩልን እንፈልጋለን የሚሉ ዜጎች፣ የዜጎች ማህበራትና ስብስቦች፣ ዓለም አቀፍ ተቋማትና የመብቶች ተሟጋቾች ቁጥራቸው ብዙ ነው። ሁሉንም በየወቅቱ እያነጋገርን እያቀረብንላችሁ እንገኛለን እንቀጥላለንም። ለመሆኑ ጠቅላይ ሚኒስትር በኢትዮጵያ ምን ማለት ይሆን? ሰለሞን አባተ ሁለት የቀድሞ ጠቅላይ ሚኒስትሮችን አነጋግሮ ተከታዩን አዘጋጅቷል። ሻምበል ፍቅረ ሥላሴ ወግ ደረስ የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ለዐሥራ ሁለት ዓመታት ካቢኔውን መርተዋል። አቶ ታምራት ላይኔ የሽግግር መንግሥት ጠቅላይ ሚኒስትር ሆነው ከሰኔ 1983 እስከ ነሐሴ 1987 ዓ ም ከዚያም እስከ ጥቅምት 1989 ዓ ም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር ሆነዋል። እነዚህን ሁለት ሰዎች የሚያመሳስሏቸው ክስተቶች አሉ። ዜጋ፣ ወታደር፣ የመብቶች ተቆርቋሪና አማጺ፣ ጠቅላይ ሚኒስትር፣ እስረኛ እንደገና ተራ ዜጋ የአንድን ኢትዮጵያዊ ሕይወት ከተለያዩ አቅጣጫዎች ማዕዘናትና እርከኖች ለመገምገም ምናልባት ዛሬ በነጻው ዓለም ሆነው ሐሳባቸውን ለመናገር የታደሉ ቢኖሩ እነዚህ ሰዎች ከጥቂቶች መካከል ያሉ ናቸው። ክቡር ጠቅላይ ሚኒስትር ሻምበል ፍቅረ ስላሴ ወግ ደረስ ከሰላምታ ሊጀምር ረስትልን። እስቲ ሻምበል ፍቅረ ስላሴ የኢትዮጵያ ጠቅላይ ሚኒስትር መሆን ማለት ለመሆኑ ምን ማለት ነው? ወይም እንግዲህ የኢትዮጵያ ጠቅላይ ሚኒስትር ማለት የታላቅ አመራር የውስጥ መግባት ማለት ነው፣ ወይም መሪ መሆን ማለት ነው እና ትልቅ ነገር ነው የኢትዮጵያ ጠቅላይ ሚኒስትር መባል መሆን በጣም ትልቅ ነገርና የተከበረ ነገር ስለሆነ እኔ ከዚህ አንጻር ስመለከተው ለዚህ የሚታጭ ማንኛውም ሰው እድለኛ ነው ለማለት ይችላሉ። መቼም እርሶ የተረከቡት ጠቅላይ ሚኒስትር አክሊሉ ሀብተወልድ ለብዙ ዓመታት ይዘውት የነበረውን ቢሮ እና ስልጣን እንዳልካቸው መኮንን ለተወሰነ ጊዜም ቢሆን የቆዩበትን ቢሮ ነው። እርሶ ያንን ቢሮ ከተረከቡ በኋላ ጠቅላይ ሚኒስትር ሊያከናውን ይጠበቅበት የነበረውን ተግባር ፈጽም ያለሁኝ አከናውኝ ያለሁኝ የሚል እምነት አለዎት? የለኝም። በእውነት የለኝም። የጠቅላይ ሚኒስትር ስልጣንና ኃላፊነት በጣም ከባድ ነው፣ ከባድ ነው። ስለዚህ ማንም ቢመጣ ሙሉ በሙሉ እንደው ኃላፊነትን ተወጥቻለሁ ብሎ ለማለት የምችል አይመስለኝም ከኔም በፊትም ወደፊትም የሚመጡት ምን ለማለት በጣም የሚከብድ ይመስለኛል። ለዚህ ይህንን በዛው መሰረት አላፊነቴን፣ ግዴታዬን ህዝቡ የሚጠብቀውን አድርጌያለሁ ብዬ ለማለት አልችልም። ሻምበር ፍቅር ስላሴ፣ ለመሆኑ የአንድ ጠቅላይ ሚኒስትር ሀላፊነት ምንድን ነው? ምን ይጠበቅበታል? ምን ማድረግ አለበት? ጠቅላይ ሚኒስትር በጣም ብዙ ነው። የጠቅላይ ሚኒስትር ኃላፊነት በህግ የተደነገጉለት ስራዎች አሉ። በእርግጥ በህግ የተደነገገው ራሱ ኃላፊነቱ በጣም ብዙ ነው። ይህን ሁሉ እንዲህ በቀላሉ ሊወጣው አይችልም። አንደኛ ሁለተኛ፣ ያለንበት የኢኮኖሚ ደረጃ ሁናቴያችን በሙሉ የሚፈለገው ነው ያህን ለማድረግ የሚቻል የሚያስችል አይደለም። እና ገና ብዙ ብዙ ስራ የሚጠይቅ ጉዳይ ነው ያለው እና ዝም ብሎ ጠቅላይ ሚኒስቴር ስለተባለ አንድ ሰው የሚፈለገውን ሁሉ ያሟላል ማድረግ ይችላል ብሎ ለማለት በጣም አስቸጋሪ ነው እና እ ይሄ ነው ብሎ መዘርዘር በጣም ከባድ ነው፣ በጣም ብዙ ነው። ጠቅላይ መቼም አንድ ጠቅላይ ሚኒስትር ወደዛ ቢሮ በሚገባበት ጊዜ የሀገሪቱ ዋና ስራ አስፈጻሚም ነውና ሀገሪቱ ያለችበትን ሁኔታ አይቶ ተረድቶ ከዚህ ሁኔታ አወጣታለሁ ወይም በተሻለ መንገድ አስኬዳታለሁ ብሎ አምኖ ነው የሚገባው። ጠቅላይ ሚኒስትር የሚያማርርበት ወይም ሰበብ የሚያደርግበት የሚያሳብብበት ሁኔታ አለ ይኖራል ይፈጠራል ብለው ያስባሉ ሻምበል ፍቅረ ስላሴ? አለ። ሰበብ የሚያደርገው ወይም ሁኔታው የማይፈቅደው ብዙ ነገር አለ። የሀገሪቱ አጠቃላይ የኢኮኖሚ ችግር፣ የሀገሪቱ የፖለቲካ ችግር፣ የሀገሪቱ የወታደራዊ ችግር እና እነዚህ ሁሉ ችግሮች እንዲህ በቀላሉ የሚፈቱ ነገሮች አይደሉም። ያለንበት የአካባቢ ጂኦፖለቲካል አቀማመጣችን ሁሉ በእውነት በጣም አስቸጋሪ ነው ለኢትዮጵያ እና ኢትዮጵያ ውስጥ ይህና የተደላደለ አንድ ነገር ለመስራት የሚያመች ሁናቴ ተፈጥሮ አያውቅም። ሁልጊዜ ችግር ነው በአብዛኛው ያለው። ያንን ችግር ደግሞ እንዲህ በቀላሉ ለመወጣት የሚቻል አይደለም ብዙ ስራ የሚጠይቅ ነው እና እኔ እንዲህ በቀላሉ የምንወጣው ነገር አልመሰለኝም። አሁን እንግዲህ አዲስ ጠቅላይ ሚኒስትር ልታገኝ ነው አገሪቱ። አሁን ባለው ሁኔታ ይሄ ወጣት ጠቅላይ ሚኒስትር ከእርሶም ልምድ በመነሳት ምን ማድረግ አለበት ብለው ይመክራሉ? ምን ይጠበቅበታል? ብዙ ነገር ይጠብቃል። ብዙ ስራ እንዲሰራለት ይፈልጋል፣ ከእዚህ ከአዲሱ ጠቅላይ ሚኒስቴር እና ያው ቤሱ ጠቅላይ ሚኒስቴር መሆን ህዝቡ በበጎ የሚቀበለው ወይም የሚጠብቀው ይመስለኛል። እና ኃላፊነቱም አሁን የአዲስ የሚሾመው ጠቅላይ ሚኒስቴር የሚከብደው ህዝቡ የሚጠብቀው ነገር ብዙ ስለሆነ ነው። እና እኔ ትንሽ ከበድ ያለ ነገር የሚጠብቅ ይመስለኛል። ህዝቡ በጣም ብዙ ነገር ይጠብቃል፣ ብዙ ነገር ይጠብቃል። እንደው አንድ ሁለቱን ከዚህ ጠቅላይ ሚኒስትር ይሄንን ይሄንን ሊጠብቅ ይችላል የሚሉት ነገር ካለ ትልቁ ነገር እንግዲህ የኑሮ መሻሻል ነው። የኑሮ መሻሻል፣ ኑሮ እየተወደደን የመጣው በጣም ከባድ እየሆነ ነው ለህዝቡ እየመጣበት የሚመስለኝ እና ይሄ እንዲሻሻልለት ይፈልጋል። ብዙ ጊዜ ስለ ዲሞክራሲ፣ ስለ መልካም አስተዳደር ብዙ ነገር ብዙ ጊዜ ይወራል እና ይሄንን በተግባር ለማየት ይፈልጋል እና እነዚህ እነዚህ እነዚህ ነገሮች እንዲቀላል ስራ አይደለም ይከባድ ከዚህ ስራ ይመስለኛል ይጠብቀው እስቲ ስለ ኑሮው መሻሻል እንደው ትንሽ ፈታ አድርገው ይንገሩኝ። መቼም መችም እርስዎ ሰፊ ልምድ አሎት። እና ሻምበል ፍቅረ ስላሴ ምን ያድርግ ኑሮው እንዲሻሻል? ይሄ ጠቅላይ ሚኒስትር ምን ምን የኢኮኖሚ ለውጦችን ያድርግ ወይም በምን ጉዳዮች ላይ ይስራ? እንግዲህ የሕዝቡ የኑሮ ደረጃ የሚሻሻልበትን ህ ማሰብና መቀየስ የሚያስፈልግ ይመስለኛል። በምን መንገድ ነው የነገር ሊሻሻል የሚችለው? በጣም ብዙ ነገሮችን ማድረግ የሚያስፈልግ ይመስለኛል። አንደኛ ስራ ለማግኘት የሚቻልበት በስፋት መሰራት ያለበት ይመስለኛል። ብዙ ኢንቨስትሜንት ከውጭም ከውስጥም መንቀሳቀስ ያለበት ይመስለኛል። እና ለእንደዚህ አይነቶች ነገሮች ማነቆና አስቸጋሪ የሆኑትን ነገሮች መፍታት የሚያስፈልግ ይመስለኛል። ሀገራችን ውስጥ አለ የሚባለው ይሄ ብዝበዛ፣ ሙስና እንደዚህ የሚባለው ነገር ይሄ በደንበኛው ማስተካከል ያለበት ይመስለኛል። የአስተዳደር መሻሻል ያለበት ይመስለኛል። የአስተዳደር አካሄድ መሻሻል ያለበት ይመስለኛል እና ብዙ ስራ የኢኮኖሚ እንቅስቃሴ በጣም ብዙ መሰራት ይኖርበታል። የሕዝቡ ኑሮ እንዲሻሻል ከተፈለገ እና ይህንን ማሻሻል ያለባቸው ይመስለኛል። እና ይሄ ይጠበቅበታል። ሁለተኛው ያነሱት ነጥብ የመልካም አስተዳደር ጉዳይ ነበረ። ምን ማለት ሆነ? መልካም አስተዳደር እንግዲህ አንደኛ ይሄ በጎሳ በወገን እኩል ህዝቡን ያለማስተናገድ እነዚህ ነገሮች በብዛት ስለሚታዩ ይሄ ለመልካም አስተዳደር በጣም ትልቅ እንቅፋት ነው፣ እና ይሄ መወገድ እና መሻሻል ያለበት ይመስለኛል ስደምተው እና ይሄ ከአዲሱ ጠቅላይ ሚኒስቴር ከቻለ ማሻሻል ያለበት ጉዳይ ይመስለኛል። ይሄ መርዛም ማስተዳደር የሚባለው እንግዲህ ሁሉንም በእኩልነት በእኩልነት ለማየት በኢትዮጵያዊነት ለማየት መሞከር ያስፈልጋል። ከዚህ ውጪ ወደ ጎሰኝነት ጎራ በመለየት እንደዚህ እንደዚህ አይነትን የሚሰሩ ነገሮች ብዙ የሚያስኬድ አይመስለኝም። እስካሁን ድረስ ታይተዋል፣ ግን ችግር እያስከተለ ነው የመጣው። ይሄን ማስተካከል ያለበት ይመስለኝ። መቼም እርሶ ወደ ጠቅላይ ሚኒስትርነቱ በዘለቁ ጊዜ ሻምበል ፍቅረ ወጣት ነበሩ። አንድ ወጣት ወደዚያ ቢሮ ወደዛ ከፍተኛ ስልጣን በሚደርስበት ጊዜ እዛ ላይ በሚገኝበት ጊዜ እንቅፋት ሊሆኑበት ይችላሉ፣ ሊያደነቃቅፉት ይችላሉ የሚሏቸው የሕይወት ትምህርቶች ይኖሩት ይሆን? በወጣትነት ሳይሆን በጠቅላላው ብዙ እንቅፋት የሆኑ ነገር አለ። እንደዚህ አይነት ቦታ ላይ በምትገኝበት ጊዜ ብዙ ተቃዋሚ ማለት የመ ተቀናቃኝ አለ እና ብዙ ነገሮች ስላሉ እነዚህ እነዚህ ችግር ሊያቅቱ ይችላሉ ብዬ እገምታለሁ። እና ይህ የተቀናቃኝ ነገር እኔ ቀላል አይደለም በእንደዚህ አይነት ከባድ ኃላፊነት ላይ ስትመጣ ይሄ ነገር ያጋጥማል አይቼዋለሁ። በተለይ ኢትዮጵያ አሁን ያለችበት ጊዜ እርስዎ ያነሱትን በግልጽ የምናይበት ጊዜ ነው፣ በጣም በስፋት ያለበት ጊዜ ነው። እና እንዴት አድርጎ ቢያስተናግድ ነው አዲሱ ጠቅላይ ሚኒስትር የተሻለ ውጤት ሊያስገኝ ይችላል፣ ሊያስመዘግብ ይችላል በታሪክ ውስጥ ብለው የሚያስቡት? እኔ አዲሱ ጠቅላይ ሚኒስትር አሁን የሚሾመው እንዲህ ቀላል መንገድ አይመስለኝም፣ የሚጠብቀው እንዲህ ቀላል አይመስለኝም በተለይ የአንድ ፓርቲ አመራር በሌለበት ሁናቴ ስለሆነ መጓተት ብዙ ነገር የሚከተል ይመስለኛል። አሁኑ ወደፊት እና የሚፈልገውን ነገር ለማስፈጸም እንዲህ በቀላሉ የሚቻል አይመስለኝም እና የሚከብደው ይመስለኛል፣ የሚከብደው ይመስለኛል እና እነዚህን ፈተናዎች፣ እነዚህን ክብደቶች ምን ቢያደርግ ይህንን ቅድም መጀመሪያችን ላይ እንደገለጹት ትልቅ ሕዝብን እንዲመራ ወደ ተሻለ ህይወት እንዲያሸጋግር ይረዳዋል ብለው ያስባሉ። እኔ እንደው እንደዚህ የአቋራጭ መንገድ ይኖራል ብዬ አላምንም። ምክንያቱም ራሱ አጠቃላይ አደረጃጀቱ እንቅፋት ስለሆነ፣ በጠቅላላው የፖለቲካ አደረጃታችን ማንኛውም ጠቅላይ ሚኒስቴር ተብሎ ቢመጣ እንዲህ በቀላሉ ሊፈታው የሚችል አይመስለኝም። ራሱ አደረጃጀቱ በጣም ትልቅ እንቅፋት ነው። በጣም ትልቅ እንቅፋት እና አንድ አቋራጭ ይሄ ነገር ቢደረግ ይህን መፍትሔ ሊያገኝለት ይችላል ብዬ ለማለት እኔ በጣም ችግር አለሁ እና ችግር የሚጠብቀው ይመስለኛል። ውጤት የሚያስመዘግብ ይመስሎታል? ተስፋ ያለው ጊዜ ይመስሎታል? አይመስለኝም፣ አይመስለኝም። ውጤት መሰረታዊ ለውጥ ሊያመጣ አይችልም በመሰረቱ ውጤት ሊያመጣ የሚችለው መሰረታዊ አደረጃጀት ለውጥ ሲኖ እና አሁን ባለው አደረጃጀት በብሶም በጣም አስቸጋሪ ነው። እንዲህ በቀላሉ የሚፈልገውን ነገር ምንም እንደው በጣም ጥሩ አስተሳሰብ እና ጥሩ ዓላማ ነድፎ እንኳን ቢወጣ እንዲህ በቀላሉ ተግባራዊ ሊያደርገው አይችልም። አስቸጋሪ ነው አደረጃጀቱ። ምክንያቱም አንድ ሀገር ለአንድ መንግስት የሚመራ ሳይሆን እነሱ ራሳቸው እንዳደራጁት የዘጠኝ መንግስታት ሀገር ነው ይህ ሀገር። እና እንዲህ በቀላሉ መፍትሄ ይገኛል ብሎ ለማለት የሚቻል ትምህርት እንግዲህ አሁን እኚህ አዲስ የሚመጡ ሰው በእርግጥ ከገዢው ፓርቲ የሚመጡ ቢሆኑም በዛው በገዢው ፓርቲ ውስጥ ተፈጥሯል የሚባል አዲስ መንገድ አዲስ አስተሳሰብ አራማጅ የሆኑ ወገኖች መሪ እንደሆኑ ነው እየተነገረ ያለው። እየሰማን ያለ ነው። ከዚህ በመነሳትም ደግሞ በህዝብ ደረጃም በኢትዮጵያ ውስጥም በተቃዋሚ ፓርቲዎች ደረጃም ሳይቀር ታይቶ በማይታወቅ ሁኔታ በነገራችን ላይ ሰፊ ድጋፍ እያገኙ እንዳሉና በበጎ አመለካከት በበጎ መንፈስ እየተናገሩ ያሉ ወገኖች እንዳሉ ነው እየሰማን ያለ ነው። እየተረዳን ያለ ነው። ምናልባት ወገኖችን ወደዚህ ወደ አንድ መድረክ የመሳብ አካሄድ ቢጠቀሙኝ ሰው ውጤት ሊያስመዘግቡ ይችላሉ የሚልስ ሀሳብ የለትም? ሻምበል የለኝም እ እንደዚህ አይነት ድጋፍ እንዳለው አይታውቃሉ። ህዝቡ ይደግፈዋል። ተቃዋሚ ፓርቲ ናቸው፣ ድርጅቶች ናቸው የሚባሉትን በበጎ ነው የሚመለከቱት። ምናልባትም ድጋፍም ሊሰጡት ይችላሉ። ግን አጠቃላይ አደረጃጀቱ የሀገራችን የፖለቲካ አደረጃጀት ካልተስተካከለ በስተቀር እንዲህ በቀላሉ የህዝብ ድጋፍ ስላለው የድርጅቶች ድጋፍ ስላላቸው የሚፈልገውን በሙሉ ተግባራዊ ለማድረግ ይችላል ብዬ አላለም እ በጣም በጣም ያስቸግረዋል። በጣም ያስቸግረዋል። አሁን ያለው የፌዴራሊዝም አደረጃጀት ነው እንቅፋት ሊሆንባቸው ይችላል ብለው የሚያምኑት? በጣም ትልቅ እንቅፋት ነው። ትልቅ እንቅፋት ነው ወደፊትም፣ አሁን በአሁኑ ጊዜ ብቻ ሳይሆን ወደፊትም ትልቅ እንቅፋት የሚፈጥረው እሱ ነው። እንዲህ አይነት አደረጃጀት አደገኛ ነው። በብዙ ሀገሮች እና በዓለም ታይተዋል። በዩጎስላቪያ ታይተዋል፣ ዩጎስላቪያን ምን ላይ እንዳደረሰ። በሶቪየት ህብረት ታይተዋል፣ በአንዳንድ ሶሻሊስት ሀገሮች በሚባሉት ሀገሮች ታይተዋል። እንደዚህ አይነት የሚበታትን ነገር አደረጃጀት ስለሆነ እኔ ወደፊት ብዙ ችግር ገና ሀገር ይጠብቀዋል ይጠብቀዋሉ አምናለሁ። ምንድን ነው እስቲ እሱ ላይ ትንሽ ሰፋ አድርገው ይንገሩኝና፣ ስለ ኢትዮጵያ እንደ ሀገር ምንድን ነው የሚያስቡት? ተስፋ የላትም፣ ተስፋ አላት ብለው የሚያምኑት ነገር አለ። አሁን ባለው አደረጃጀት እኔ እና ሙሉ በሙሉ ተስፋነት ብዬ ለማለት በጣም ያስቸግራል። ትንሽ ያስቸግራል፣ በጣም ያስቸግራል። አሁን ባለው አደረጃጀት እያንዳንዱን ችግር እኮ በየቀኑ ይሰማናል። ያ ችግር ምን ያህል ትክክለኛ አደረጃጀት እንዳልሆነ ይሰማናል። እና አሁን ባለው ሁናቴ ወደፊት አገሪቱ ችግሯ ይወገዳል እና ጥሩ ደረጃ ላይ ትደርሳለች ብሎ ሙሉ በሙሉ መናገር አይቻልም። በጣም የሚያስቸግር ይመስለኝ። ይህንን አስተሳሰብ ይሄንን አደረጃጀት ለማስተካከል ከተሞከረ ምናልባት ይሆናል አልሆነ ግን በጣም በግምት የሚያስቸግር ይመስል። ልምዶን ምክሮን ለማካፈል ላደረጉት ትብብሮ እጅግ በጣም አድርጌ አመሰግናለሁ። በአድማጮቻችን ስም ክቡር ጠቅላይ ሚኒስትር እግዜር ይስጥልኝ። በጣም በጣም አመሰግናለሁ። ከቀድሞ ጠቅላይ ሚኒስትር ሻምበል ፍቅረ ስላሴ ወግደረስ ጋር ያደረግነው ውይይት በፌስቡክ ገጻችንና በዌብሳይታችን ላይ ይቀጥላል። ተከተሉንና አዳምጡት። በሌሎች ዝግጅቶቻችንም ቀሪውን ክፍል ይዤ መለሳለሁ። ወደ ዩናይትድ ስቴትሷ ዴንቨር ኮሎራዶ ደወልኩኝ። እዚያ የቀድሞው ጠቅላይ ሚኒስትር ታምራት ላይኔ ይኖራሉ። አቶ ታምራት ላይኔ ለጊዜው እጅግ በጣም አድርጌ አመሰግናለሁኝ። በአሜሪካ ድምፅ አድማጮች ስም እንግዲህ ሰሞኑን ኢህአደግ፣ እርስዎ ፈጣሪውም መሪውም የነበሩት ድርጅት አዲሱን ሊቀመንበሩን መርጧል። ሰሞኑን በነገ ዕለት እኚህ አዲስ ሊቀመንበር ቃለ መሐላ ፈጽመው ጠቅላይ ሚኒስትር ይሆናሉ። የእርስዎን በአንድ ወቅት ይዘውት የነበረውን ቦታ ነገ ይረከባሉ። አዲስ እና ወጣት ጠቅላይ ሚኒስትር መቼም፣ አቶ ታምራት ስለ አንድ ኢትዮጵያዊ ህይወት፣ ስለ አንድ ኢትዮጵያዊ ጉዞ እንደ ዜጋም እንደ ማንም ከእርሶ በላይ መናገር የሚችል ካለ ጥቂት ነው። ከብዙ አቅጣጫዎች፣ ከብዙ ዘርፎች ለማለት ፈልጌ ነው። በኢትዮጵያዊነቱ ሳይሆን እንደ ዜጋ፣ እንደ መብቶች ተቆርቋሪ፣ እንደ ወጣት ታጋይ እንደ ተዋጊ እንደ ጠቅላይ ሚኒስትር እንደ እስረኛ እንደ ገናም እንደ ተራ ዜጋ ደግሞም እንደ ስደተኛ ሆነው ሕይወቶን እያሳለፉ ያሉ ሰው ኖት አቶ ታምራት ለመሆኑ ለኢትዮጵያ ጠቅላይ ሚኒስትር ማለት ምን ማለት ነው እንዴት ነው እርስዎ የሚያሳዩን ይህንን የኢትዮጵያን ጠቅላይ ሚኒስትር ገጽታ አመሰግናለሁ ወንድሜ ሰለሞን በቅድሚያ ይህንን ቃለመጠይቅ ስላዘጋጀህና ስለጋበዝከኝ ጠቅላይ ሚኒስትር የሚለው ትርጉም ድሮ በነበረኝ እዛ ቦታ ላይ ሆኜ በነበረኝ ሁኔታ እና አሁን ባለኝ ሁኔታ በተለያየ መንገድ ነው የምመለከተው። ምክንያቱም በራሴ በህይወቴ በአስተሳሰቤም በሪዒተ ዓለሜም በብዙ መንገድ አሁን መጀመሪያ ጠቅላይ ሚኒስትር ከነበርኩበት ጊዜ በጣም በጣም በተለየ ሁኔታ በፍጹም በማይገናኝ ሁኔታ የተለየ ስለሆነ ነው፣ ህይወቴ ራሱ አመለካከቴም የተለወጠ ስለሆነ ነው። ያን ጊዜ በትጥቅ ትግል አሸናፊዎች ሆነን ስልጣን በያዝንበት ጊዜ እኔም ጠቅላይ ሚኒስትር በነበርኩበት ጊዜ የነበረን አስተሳሰብ ማይንድ ሴት የአሸናፊዎች እና በማሸነፋችንም ደግሞ ትክክል ነው ብለን በወቅቱ ያመንበትን ሪዮት ዓለም ያመንበትን የፖለቲካ አስተሳሰብ በስራ ላይ አውለን ያችን ሀገር በአሰብነው ነው መንገድ እንለውጣለን በሚል ነበረ። እርግጥ ነው የእድሜያችንን ብዙውን ጊዜ በበኩሌ ሌሎችም ጓደኞቼ የነበሩት ለህዝብ ብለን ለህዝብ ነጻነት፣ ለህዝብ ፍትህ፣ ለሀገሪቱ እድገት ብለን በያዝነው አስተሳሰብና መስመር መሰረት እንመራለን ብለን ነበር የያዝነው። አንድ ይሄ አለ። ሁለተኛ በዛን ጊዜ እኔ ስልጣን በያዝኩበት ጊዜ በእድሜም ቢሆን በጣም ወጣት ነበርኩ። አሁን ከተመረጡት ከዶክተር አብይም የማንስ ነበርኩ። በጣም ወጣቱ ጠቅላይ ሚኒስትር ይመስሉኛል። እርስዎ በሰላሳዎቹ መጀመሪያ ላይ ነበር እንደውም። እድሜው አይደለም አዎ፣ እኔ ጠቅላይ ሚኒስትር ሲሆን ሰላሳ ስድስት ወደ ሰላሳ ሰባተኛው በመሀል ላይ ነው የነበርኩት እና በጣም ወጣት ነበርኩ። ወጣትነት ብቻ ሳይሆን ከትጥቅ ትግል በስተቀር የ መንግስት ስራ ልምድም ምንም አልነበረኝም። ብዙዎቻችን ምናልባት በጣም ሁላችንም ማለት ይቻል ይሆናል አልነበረንም። ይሄም አንድ ሌላ ጉዳይ ነው። ሶስተኛ በትምህርት ዝግጅታችንም ቢሆን አብዛኛዎቻችን ከኮሌጅ የወጣን ከመሆናችን በስተቀር አሁን እንዳሉት አይነት ሰዎች ዝግጅትም አልነበረ ነው። ገና ተማሪ ሆነን ወደ በረሃ ሄድን። የመታገል መንፈስ ነበረን፣ ኮሚትመንት ነበረን። ስለዚህ ስንመለስ ነው ስለ ትምህርት ማሰብ የጀመርነው። ሌላው ልዩነት እና እኔ በጣም መሰረታዊ ነው የምለው ልዩነት ምንድን ነው? የኮሚኒስት ርዕዮተ ዓለም ተከታዮች ስለነበርን አብዛኛዎቻችን፣ እኔም ራሴ ፈሪሃ እግዚአብሔር አልነበረንም። ማለት በእግዚአብሔር በፈጣሪ በሚባለው ማመን አልነበረንም። ያ እምነት ያልነበረን በራሳችን የምንተማመን እና ከፈራንም ራሳችን ራሳችንን ካልፈራንም ራሳችንን ብቻ ይዘን የመጣን እርግጥ የሕዝብ ቋንቋ በቋንቋው የያዝን ነበረን። እነኝህ ልዩነቶች ነበሩ። እርግጥ ነው አንድ የማይካደው ነገር ምንድን ነው? ያን ጊዜም ለሀገር፣ ለሕዝብ የሚል አጠቃላይ የሆነ መልካም የሆነ ሞቲቭ ነው የነበረን። እኔ በበኩሌ ራሴን ስለሌሎቹ መናገር ባልችልም ራሴን ሳየው ለኢትዮጵያ ጥሩ ሁኔታ ማምጣት፣ ለድሀው ህዝብ ጥሩ ሁኔታ ማድረግ፣ ዴሞክራሲ፣ መብት፣ ፍትህ እንዲመጣ ማድረግ የሚል ሞቲቭ ማለት ያ ሀሳብ ነው የነበረኝ ከመጀመሪያም እስከ መጨረሻው። ነገር ግን የተከተልነው የፖለቲካ መስመር እና ሪዮት አለም ያንን ከመጀመሪያው ጀምሮ ይዘነው የነበረውንና ስንለው የነበረውን አስተሳሰብ እኔም በበኩሌ ብትወስድ ስራ ላይ እንዳውል አላደረገኝ ስለዚህ የሪዮት አለምና የፖለቲካ መስመር የአምላክ የለሽነት ወይም እግዚአብሔርን አምላክን ያለማመን ፈጣሪን ያለማመን የመሳሰሉት መሰረታዊ የሆኑ ፋንዳሜንታል የሚባሉ ጉዳዮች ናቸው። ያ እነዛ አልነበሩንም፣ በተሳሳተ አቅጣጫም ሄደናል። እኔ ራሴን ባይ ለምሳሌ አሁን ባለው አስተሳሰቤ ሳየው ያን ጊዜ ያስኬዳል ብዬ የተከተልኩትን የፖለቲካ መስመር ስፔሲፊክ ለመሆን አብዮታዊ ዴሞክራሲ የሚባለውን መስመር፣ የአንድ ፓርቲ የበላይነት የሚባለውን ፖሊሲ የፖለቲካ ፖሊሲ፣ በፓርቲው የሚመራ የኢኮኖሚ የበላይነት የሚል የኢኮኖሚ ፖሊሲ፣ በብሔረሰቦች ላይ የተደራጀ የፌዴራሊዝም አወቃቀር የመሳሰሉትን የተሳሳቱ መስመሮች ስለተከተልኩ ያንን አስበው የነበረውን ነገር ሊያሳካ አልቻልኩም። ያንን መከተሌን ደግሞ እና ስህተት የነበረ መሆኑን ገና እስር ቤትም ሳልገባ በፊት በተለይ ደግሞ እስር ቤት ሆኜ ጊዜ አግኝቼ ነገሮችን ማየት በጀመርኩበት ጊዜ ተገንዝቤ ወስደውን ትምህርት ከዛ ተምሬያለሁ። በነገራችን ላይ ገና እስር ቤት እያለሁም በእነዚህ በተሳሳትኳቸው ስህተቶች የኢትዮጵያ ሕዝብ ይቅር እንዲለኝ ይቅርታም ጠይቂያለሁ። እንግዲህ ይሄ ያኔ ነው። አሁን ባለው ሁኔታ የኢትዮጵያ ጠቅላይ ሚኒስትር መሆን ምን ማለት ነው የሚለውን ለማየት ስሞክር እንደው ራሴንም አሁን ባለው ሁኔታ ጫማ ውስጥ አስገብቼ ሳይ አንደኛ፣ ፈሪሃ እግዚአብሔር ያስፈልጋል ብዬ አምናለሁ። ከሁሉም በፊት መሰረታዊ ነው ብዬ አምናለሁ። ሁለተኛ፣ ኢህአዴግ አሁን የያዘውን የፖለቲካ መስመር ርዕዮተ ዓለም፣ የኢኮኖሚ፣ የፖለቲካ፣ የሶሻል ፖሊሲዎች እና የውስጣዊ ድርጅታዊ አሰራር የማይከተል መሆን አለበት ብዬ አምናለሁ። ወይም ደግሞ እነኚህን ለመለወጥ የሚሰራ የሚተጋ መሆን አለበት ብዬ አምናለሁ። ሶስተኛ፣ ከህዝቡ ጋር በጣም ቅርብ የሆነ ህዝቡን፣ የሚሰማ የህዝቡን ጥያቄዎች የሚወስድ እና ለመመለስም ትጋት የሚያደርግ መሆን አለበት ብዬ አምናለሁ። አራተኛ፣ እኔ ራሴ ጠቅላይ ሚኒስትር ሆኜ ከነበረኝ በተለየ ከሌሎች ሀይሎች ጋራ የሚሰራ መሆን አለበት ብዬ አምናለሁ። ሌሎች ሀይሎች ስል ማንኛውም አይነት ተቃዋሚ በሚል የሚጠሩ የሆኑ ተባባሪ በሚል የሚጠሩ የሆኑ ከየትኛውም የፖለቲካ ሀይሎች ከየትኛውም የሲቪክ ሀይሎች ጋራ ኢትዮጵያውያን ከሆኑ ሀይሎች ጋር ሁሉ በመተባበር እና በመከባበር የሚሰራ መሆን አለበት። ኦል ኢንክሉሲቭ ሁሉንም ያካተተ ወይም አሳታፊ የሆነ መስመር የሚከተል መሆን አለበት ብዬ አምናለሁ። በኢህአዴግ የፖለቲካ መስመርና ሪዮት ምትክ መከተል አለበት፣ በኢትዮጵያ ሁኔታ ብዬ የማምነው የነጻነትን መንገድ መሆን አለበት ነው ምል የነጻነት መንገድ ስል የፖለቲካ ነጻነት፣ የኢኮኖሚ ነጻነት፣ ሲቪክ ነጻነት፣ የህይወት ነጻነት እና የፍትህ ነጻነት። እነኚህ ናቸው መሰረታዊ ጉዳዮች አሁን ኢትዮጵያ ውስጥ የሌሉት፣ ኢህአዴግም ያልተከተላቸው፣ እኔም ራሴ በነበርኩበት ጊዜ እነኚህን ነገሮች ያልተከተልኳቸው እኔንም ይጨምራል። በነበርኩባቸው አምስት አመታት እኔንም እየጨመርኩ ነው የምናገር ያለሁት። እነኚህ ይመስሉኛል የጠቅላይ ሚኒስትር አሁን ባለው ሁኔታ መሆን ያለው። አቶ ታምራት ትልልቅ አንኳር ነገሮችን ነው ያነሱት። እንግዲህ አሁን የዘረዘሯቸው ቁም ነገሮች ሁሉ እርስዎ በአንድ ወቅት ደንግገዋቸው የነበሩ እርሶ በአስፈጻሚ ስልጣኖ ችግርም ከሆነ እርስዎ ደቅነዋቸው የነበሩ ችግሮችን ነው አሁን አንስተው የወቀሷቸው ወይም ደግሞ አዲሱ ጠቅላይ ሚኒስትር ቢያደርግ ይሻለዋል ብለው የህይወት ልምድ ምክሮን እየለገሱ ያሉት? አንዳንድ ጊዜ የሚን ነሱ ጥያቄዎች አሉ። በአምባገነኖች ጭንቅላት ውስጥ ለመሆኑ ምን ይሆን ያለው ምንድን ነው? በጋራ የሚያመሳስላቸው የሚል ጥያቄ እንግዲህ እርስዎ እዛ ቢሮ ውስጥ በነበሩ ጊዜ እና ይቅርታ ጠይቄባቸዋለሁኝ ያሏቸውን ነገሮች ያከናውኑ በነበረ ጊዜ አምባገነን ነበሩ? ለመሆኑ ምንድን ነው በአንድ አምባገነን ጭንቅላት ውስጥ ያለው አቶ ታምራት እንግዲህ ከአምባገነን አምባገነን ይለያያል። ልዩነት እንዳላቸው መታወቅ አለበት። ለምሳሌ ሂትለርም አምባገነን ነው። ሌሎችም ሰዎች እንዲሁ ኢህአዴግም እንደዚሁ እንደ ፓርቲም አምባገነን ነው። በአምባገነን አእምሮ ውስጥ ጥሩ ጥያቄ ነው ያነሳኸው፣ በነገራችን ላይ ሰለሞን። በአምባገነን አእምሮ ውስጥ ያለው የመጀመሪያው ነገር እኔ ብቁ ነኝ የሚል ነው የሚመስለኝ። ከራሴም ልምድ ስነሳ እኔ ብቁ ነኝ፣ መልሶችን ሁሉ ለመመለስ እችላለሁ፣ ለማየት እችላለሁ የሚል ነው። ስለዚህም ይሄ ኃይል ይሄ አስተሳሰብ ሌሎችን ለመጋበዝ አይፈልግም። ያስመስል ይሆናል እንጂ ከሌሎች ጋራ በእኩልነት በነጻነት እና በመከባበር የመስራት ፍላጎት የለውም። በእኛ ሁኔታ በእኔ ሁኔታ ደግሞ ስነሳ እኔ የተከተልኩት ሪዮት ዓለም ራሱ ማርክሲስ ሌኒስት ሪዮት ዓለም ነው። ይሄ ሪዮት ዓለም ራሱ ደግሞ የሚሰጠው አስተሳሰብ አለ የማርክሲስ ሬኒስት ሪዮት ዓለም እና ኢህአዴግ አሁንም ድረስ አብዮታዊ ዴሞክራሲ እያለ የሚከተለው። በነገራችን ላይ እንደው እዚህ ላይ ማሳሰብ የምፈልገው አንዳንድ ጊዜ የምሰማው አለ፣ ከአድማጮች አብዮታዊ ዴሞክራሲ የሚባለው ምንም ያልነበረና ምን እንደሆነ የማይታወቅ የሚባል ሀሳብ የሚሰጡ ሰዎች አሉ። አብዮታዊ ዴሞክራሲ በነገራችን ላይ የማርክሲስት ሌኒስት አስተሳሰብ ያመጣው የአገዛዝ አይነት ነው። መጀመሪያ ይሄንን የአገዛዝ አይነት የፈጠረውም ከነቃሉም ጭምር ያመጣው ሬቮሉሽነሪ ዴሞክራሲ ብሎ ያመጣው የሩሲያው የኮሚኒስት አብዮት መሪ የነበረው የታወቀው ሌኒን ነው። እኛም የወረስ ነው ከሱ ነው በቀጥታ ነው የወረስ ነው። ይሄ የማርክሲስት ሌኒስት አመለካከት ደግሞ ትልቁ ችግሩ ነገሮችን ወይ ጠላት ወይ ወዳጅ ብሎ የመፈረጅ ላይ የተመሰረተ ሪዮት አለ መሆኑ አንድ ሰው ወይም አንድ ሀይል አንድ ፓርቲ ወይም አንድ ድርጅት እንበል ስልጣን ላይ ከነበረው ማርክሲስ ሌኒስት ሀይል ጋር አብሮ ከሆነና እሱን ከደገፈ ወዳጅ ነው። እሱን በማንኛውም መንገድ ካልደገፈ ደግሞ ጠላት ነው። ይሄ የፍልስፍናው የማርክሲስ ሌኒስት ፍልስፍና እምብርት ነው። ዘ ቲዎሪ ኦፍ ክላስ ስትረግል ይባላል። ይሄ ይሄ እምብርት የሆነው አስተሳሰብ የመደብ ትግል ንድፈ ሀሳብ፣ የመደብ ትግል ንድፈ ሀሳብ እንደማለት ነው። ይሄ የመደብ ትግል ንድፈ ሀሳብ ደግሞ በጠላትነት እና በወዳጅነት ላይ የተመሰረተ ነው። በቃ ሌላ መሀል መንገድ የለውም። ይሄ ብቻ ሳይሆን ደግሞ በጠላትነት የተፈረጀውን ኃይል በተቻለ መጠን ኢንካፓሲቴት ማድረግ ነው እንዳይሰራ፣ እንዳይንቀሳቀስ ማጥፋት ማለት ነው፣ በሌላ በቀጥታ በሌላ አገላለጻው እንግዲህ እስከዛም ድረስ ሊሄድ ይችላል እና በዚህ የተቀረጸ አስተሳሰብ ነው። በዚህ አስተሳሰብ ውስጥ ነው ያ የእኔ ጀኔሬሽን የእኔ ትውልድ እና ከእኔም ትንሽ ቀደም ብሎ የነበሩት የነ የሀፓ ጀኔሬሽን፣ ከዛም በኋላ እኛ መጣን የኢህአዴግ ጀኔሬሽን በዚህ አይነት አስተሳሰብ ውስጥ ነው ያደገው የኖረው እና ይሄ አስተሳሰብ ራሱ የሚመራው ወደ አምባገነንነትም እና ይሄ ይመስለኛል ዋናው መሰረቱ። እንደው ባጭሩ ለማንሳት ከአቶ ታምራት ጋር በጥቂት ነጥቦች ላይ ለመነጋገር ነበር ተስማምተን ጨዋታ የጀመር ነው። ከአንድ ሰዓት ለዘለቀ ጊዜ ተነጋግረናል። በፌስቡክና በዌብሳይታችን ይከተሉን፣ ሙሉ ቃለ ምልልሳችንን ያገኛሉ። በሌሎች ዝግጅቶችም እያያዝኳቸው እመለሳለሁ። ለዛሬ ግን ሁለቱንም የቀድሞ ጠቅላይ ሚኒስትሮች አመሰግናለሁ። ተሰናባቹን ጠቅላይ ሚኒስትር ደግሞም አዲስ ገቢውን ጠቅላይ ሚኒስትር ለማግኘት ጥረት ጀምሬያለሁ። በቅርቡ የእዣቸው ወደ እናንተ እንደምመለስ ተስፋ አደርጋለሁ። ሰለሞን፣ ውይይቱ ጥሩ ነበር። እንዳልከው እንቀጥላለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ እያስተናገድናችሁ ያለ ነው። ሰሎሞን አባትና ጽዮን ግርማንን ወደ ተከታዩ ዝግጅታችን እንሸጋገር። ገዢው ኢህአደግ መጋቢት 18 2010 ዓ ም ሊቀመንበሩ አድርጎ የመረጣቸው ዶክተር አብይ አህመድ ነገ ሰኞ የጠቅላይ ሚኒስትርነት ሥልጣናቸውን በይፋ ይረከባሉ ተብሎ ይጠበቃል ዶክተር አብይ የሚረከቧትን ኢትዮጵያን ከቀውስ ውስጥ ሊያወጧት ይችላሉ ጽዮን ግርማ ለውይይት ለጋበዘቻቸው ሦስት ምሁራን ያነሳችው ጥያቄ ነው እንግዶቿን አስተዋውቃ ወደ ውይይቱ ትዘልቃለች በኒውዮርክ አይዮና ኮሌጅ በማህበረሰብ ጥናት ረዳት ፕሮፌሰር ዶክተር ደረሰ ጌታቸው፣ ዶክተር ብርሃነ መስቀል አበበ ሰኝን ዋሽንግተን ዲሲ ይገኛሉ። አቶ ሙሉጌታ አረጋዊ ደግሞ በአዲስ አበባ ዩኒቨርሲቲ የህግ መምህር ናቸው። የመጀመሪያ ጥያቄ አድርጌ የምጀምረው የዶክተር አብይ አስተዳደር ሀገሪቷን ከቀውሶች ሊያወጣ የሚችል አዲስ ነገር ያመጣል ብላችሁ ትጠብቃላችሁ ወይ? ከዶክተር ደረሰ ጌታቸው ልጀምር። አዲስ ነገር ሊያመጣ ይችላል። ያመጣ የሚችለው ግን የሚሟሉ ሁኔታዎች ቅድመ ሁኔታዎች ካሉ ይሄ ምንድን ነው? የጠቅላይ ሚኒስትር አብይ አህመድ መንግስት ሊያደርግ የሚችላቸውንና የሚፈልጋቸውን የፖለቲካ እርምጃዎች ካስቀመጠ ነው። ለምሳሌ የአስቸኳይ ጊዜ አዋጅን በአስቸኳይ ለማንሳት ከተቃዋሚ ፓርቲ መሪዎች ጋራ ሰፊ የሆነ ሀገራዊ ምክክር ለማድረግ ኢትዮጵያን ከአምባገነናዊነት ስርዓት ወደ ዴሞክራሲ ሽግግር እንድታደርግ ሀገሪቱ ሰፊ የሆነ ኦል ኢንክሉሲቭ የሆነ እና ብሮድ ቤዝ የሆነ የፖለቲካ ውይይት ከተቃዋሚ መሪዎች ጋር ለማድረግ ፈቃደኛ ከሆኑ፣ በሶስተኛ ደረጃ ደግሞ የህሊና አስረኞችን እና የሰብአዊ መብት ተሟጋቾችን፣ ጋዜጠኞችን በጠቅላላ የፖለቲካ አስረኞችን ለመፍታት ከዚህ በፊት የጀመሩትን እርምጃ አጠናክረው የሚቀጥሉ ከሆነ በነገራችን ላይ በዚህ ሳምንት እነ አንዱዓለም አራጌ እነ እስክንድር ነጋ ተፈተው እንደገና ተመልሰው ታስረዋል። እነዚህ ሰዎች መልቀቅ ከፈለጉና ለኢትዮጵያ ሕዝብ ኢትዮጵያ እውነተኛ ነ ሁሉ ድ የሚያሳትፍ ዲሞክራሲያዊ ሽግግር ለማድረግ አመራር ለመፍጠር የፖለቲካ ፈቃደኝነቱና ቁርጠኝነት ካላቸው ይሆናል ባል ይሄንን ማሳዩ ከሆነ ግን እና የአስቸኳይ ጊዜ አዋጅም እየቀጠለ ህዝቡም እየታሰረ የህዝቡም የተቃውሞ ድምጽ እየታፈነ መሄድ ከሆነ ያው ከአንድ ወላይታ ከሆነ ጠቅላይ ሚኒስትር ወደ ኦሮሞ ጠቅላይ ሚኒስትር ተሸጋግረናል፣ አምባገነንነትና የመብት አፈና ግን ይቀጥላሉ ማለት ነው። አቶ ሙልጌታ አረጋዊ አዲስ ነገር ያመጣሉ ብለው ይጠብቃሉ ወይ? አጭር መልሴ አልጠብቅም። ምክንያቱም ዶክተር አብይ ኢህአደግ ናቸው። ዶክተር አብይ አንድ ግለሰብ ናቸው። አሁን በዚህ ባለንበት ወቅት በሁለት ሺህ አስር ማለት ነው እና ከሁለት ሺህ አስር ወደፊት ስሜሄድ በኢህአደግ ድርጅት ውስጥ አንድ ሰው አንድ መሪ ማለት ነው ጠቅላይ ሚኒስትር ብቻውን ስለፈለገ ብቻ አሁን ዶክተር ደረሰ ያለው አይነት ለውጥ ሊፈልግ እንኳን ማምጣት ይችላል ብዬ አላስብም። ለውጥ ሊመጣ ይችላል ብለን ማሰብ የምንችለው ኢህአደጎች እንደ ድርጅት ኢህአደግ እንደ ኢህአደግ ለውጥ ያስፈልጋል ብሎ ታመነና የለውጥ ፓኬጅ አዲስ ካሁን በኋላ በዚህ መንገድ ነው የሚሄደው። ልክ ተሰደረ ያለውን እነዚህን ነገሮች ለማድረግ ኢህአደግ ከፈቀደ የለውጡ ፓኬጅ መሪ ሆነው ይህ ኢህአደግ ፍላጎትን ለማስፈጸም አቅሙ የሚኖራቸው ይመስለኛል ዶክተር አብይ። ኢህአደግ ግን እንደ ኢህአደግ የመቀየር ፍላጎት ከሌለው ዶክተር አብይ ቢፈልጉም ኢህአዴግን መቀየር የሚችል አቅም አላቸው። እሺ ወደ ዶክተር ብርሃነ መስቀል አበበሰኝ ልሂድ። ዶክተር አብይ መመረጣቸው የእሳቸው አስተዳደር በኢትዮጵያ ለውጥ ሊያመጣ ይችላል ብዬ ነው ማስበው። መነሻ ሀሳቦቼም አንደኛ ራሳቸውም ስታተስ ኮ ካንዲዴት አልነበሩም። በኢህአዴግ ውስጥ የተራማጅ ወይም ፕሮግሬሲቭ ግሩፑ አባል ናቸው። በዚያ ፕሮግሬሲቭ ግሩፕ በኦሮሚያ ሲሰሩ የነበሩትን አንዳንድ ለውጦች ማየት ይችለናል። እሳቸው ሲመሩ የነበረውም ድርጅት ኦህዲድ፣ አንደኛ ለኢትዮጵያ ዲሞክራሲ ያስፈልጋል ብለው በድርጅት ደረጃ አቋም የወሰደበት፣ ሁለተኛ ሁሉንም አቀፍ ውይይት በኢትዮጵያ ማድረግ አለብን ብለው ያስቀመጡበት እና ሶስተኛ የህዝብ ለህዝብ ትስስር ያስፈልጋል ብለው ያስቀመጡበት ሁኔታ ስላለና እነኛ አጀንዳዎች የኢህአዴግ አጀንዳ ሆነው እሳቸውም የጠቅላይ ሚኒስትር የእሳቸውና የእሳቸው አስተዳደር የራሳቸውን ካቢኔ ይሰይማሉ በሚል ግንዛቤ ነው የምንነጋገረው። ያንን አድርገው ይሄንን አጀንዳ የኢህአዴግ አጀንዳ አድርገው ፕሮግሬሲቭ ፎርሱንም ኦሮሚያም ያለውን አማራ ክልልም ያለውን የደቡብ ክልል ያለውንም የምርጫውም ድምፅ አሰጣጥ ያንን ያመለክታል። እነኝህን ይዘው ከመጡና ከሰሩ አንደኛ በዚህ ምክንያት ለውጥ ሊያደርጉ ይችላሉ። ሁለተኛ ዶክተር አብይጅ የስታተስኮ ብቻ ሳይሆን ሽግግራቸው የትውልድም ሽግግር ነው ለመጀመ መሪያ ጊዜ ከአስራ ዘጠኝ ስልሳዎቹና ሰባዎቹ የፖለቲካ አመራር ኢትዮጵያ ለመጀመሪያ ጊዜ ወደ ወጣቱ ትውልድ የስልጣን ሽግግር የተደረገበት እና የወጣቱን ትውልድ የልብ ትርታ የሚያውቁ ናቸው። በሶስተኛ ደረጃ የሕዝብ ፊት ወደ ስልጣን እንዳመጣቸው በጥንቃቄ የሚገነዘቡ ስለሆነ የሕዝብን ጥያቄዎች በትክክል ስለሚረዱ የሕዝብም ድጋፍ በመላ ኢትዮጵያ አሁን በመመረጣቸውም ከጀርባቸው እንዳለ የሚረዱ መሪ ናቸው ብዬ ነው መወስደው። በእነኚህ ሶስት ምክንያቶች ለውጥ ሊያመጡ ይችላሉ ብዬ ነው ማስ ዶክተር ደረሰ አቶ ሙልጌታ አረጋዊ አጠቃላይ ኢህአዴግን መለወጥ ካልቻሉ የሚያመጡት ለውጥ የለም፣ አንድ ግለሰብ ብቻቸውን ብለዋል። እርሶ ደግሞ በአስቸኳይ ጊዜ አዋጁን ማንሳት ከቻሉ እስረኞችን እንዲፈታ ትእዛዝ መስጠት ከቻሉ ለውጥ ይመጣሉ ብለዋል። ችግሮቹ በኢትዮጵያ ውስጥ ይነሱ የነበሩት እናንተም በተለያየ ጊዜ ስንጋብዛችሁ የሚለውን መግቢያ ያስቀመጥኩት ለዛ ነው። ችግሮቹ እነሱ ብቻ አይደሉም፣ በአጠቃላይ በርካታ ችግሮች አሉ። ምሳሌ በድንበር አካባቢዎች ግጭቶች አሉ። የሰዎች መፈናቀል አለ። በሀገሪቱ ውስጥ የኢኮኖሚ ሁኔታ ይነሳል። በጣም በርካታ ናቸው ችግሮቹ እና እነዚህን ነገሮች አንድ ግለሰብ መቀየር ይችላሉ ወይ? አንድ እሳቸው ይችላሉ ወይ? ሁለተኛ አሁን ደግሞ ዶክተር ብርሃነ መስቀል ያነሱት አለ። አዲስ የራሳቸውን ካቢኔ ማምጣት ከቻሉ በዚህ ላይ ደግሞ የተራማጅ ሀይሉ አካል ናቸው እና ለውጥ ሊያመጡ ይችላሉ እያሉ ነው። እስቲ በእነዚህ ጉዳዮች ላይ መልስ ይስጡን። የመጀመሪያው ጥያቄ በጣም ወሳኝ ነው ሲሆን፣ አንድ ግለሰብ ምን ያህል ለውጥ ማምጣት ይችላል ለተባለው ነገር እኔ መቼስ፣ ያ ግለሰብ የኢህአዴግም ሊቀመንበር ሲሆን የኢትዮጵያም ጠቅላይ ሚኒስትር ሲሆን፣ አንደኛ በኢህአዴግ ውስጥ እሳቸው ጠቅላይ ሚኒስትር እንዲሆኑ ደግፎ ሰፖርት ሰጥቶ ከጀርባቸው የቆመ የኢህአዴግ ኃይል አለ። ሁሉም የኢህአዴግ ኃይል አብሯቸው ላይሆን ይችላል፣ ግን ሲግኒፊካንት የሚባለው ከጀርባቸው አለ። ሁለተኛ ዶክተር ብርሃነ መስቀል እንዳሉት እኒህ ሰውዬ እንዲመረጡ እና የኢህአዴግም ፊት እንዲሆኑ የኢትዮጵያ አዲስ ጠቅላይ ሚኒስትር እንዲሆኑ ግፊቱን ያመጣው የኦሮሞ ወጣቶች ትግልና ንቅናቄ፣ የአማራ ወጣቶች ትግልና ንቅናቄ፣ የሰፊ የኢትዮጵያ ህዝብ የተቃውሞ ንቅናቄ ነው። ኢህአዴግ ተገዶ ነው የመሪ ሽግሽግና ለውጥ እያመጣ ያለው፣ በምርጫ አይደለም እያመጣ አሁንም አሁን ሰው የኢትዮጵያ ህዝብ የሚያቀርባቸውን ጥያቄዎች ተመልክተው ለውጥ እንደሚያስፈልግ ተረድተው ከህዝቡ ጥያቄና ከህዝቡ ፍላጎት ጋራ ራሳቸውን አስተካክለው ለመሄድ ፈቃደኝነቱን ካሳዩ ቢሮ በሚሰጣቸው ስልጣንና አቋም ለውጦች ሊያመጡ ይችላሉ። በሌላ በኩል ግን ለውጥ ለማምጣት እና ለውጥ ለማድረግ ከኢህአዴግ ውስጥ ተቃርኖና ተጽዕኖ የሚገፋ የሚመጣባቸው ከሆነ ለውጥ በሚፈልጉ ሀይሎች ተቃውሞ ወይም ሬዚስተንስ ወደኋላ የሚጎተቱ ከሆነ ጠቅላይ ሚኒስትር አብይ ትልቅ እድል አላቸው። ምንድን ነው ለህዝቡ አደባባይ ወጥተው ኢትዮጵያ የሚያስፈልጋት ዴሞክራሲያዊ ሽግግር እንዲደረግ እንደነዚህ አይነት የፖለቲካ የለውጥ እርምጃዎች እንዲደረጉ ሀሳብ አቅርቤ ነበር። በኢህአዴግ ውስጥ ይህን አድርጌ ነበር። በሚኒስትሮች ምክር ቤት እንዲህ እንዲተላለፍ አድርጌ ነበረ። ነገር ግን በእነዚህ በእነዚህ በእነዚህ ጉዳዮች ምክንያት እና በእነዚህ ሀይሎች ምክንያት ይሄ ለውጥ ሊደረግ አልቻለም ብለው ተከብረው በሰላም ከስልጣን ሆኖ መውረድ የሚችሉበት እድል አላቸው። እና ከእሳቸውም ሆነ እሳቸውን ከመረጠው ተራማጅ ከሆነው የኢህአዴግ ክንፍና ሀይል ጋራ መተባበር መተባበርና እጃቸውን መስጠት የማይፈልጉት ሀይላት ግን አደባባይ ይጋል። ስለዚህ ኢህአዴግ ራሱ ማዳን ከፈለገ በተለይ በኢህአዴግ ውስጥ ደግሞ ትልቁ ጉልበት ያለው እና ዋና የሆነው አስኳል የሆነው እዛ የወያኔ ሀርነት ትግራይ ራሱን መለወጥ በተለይ ዲሞክራሲያዊ ሽግግር ኢትዮጵያ ማድረግ እንዳለባት ማመን ካልቻለ እና አሁን እንደሚያደርገው በአስቸኳይ ጊዜ አዋጁን በሚመራው እና በዚህ በኮማንድ ፖስት በሚባለው ውትድርናውን፣ ዲፕሎማሲውን እና ደህንነቱን አስተባብሮ በሚሄደው አንኳር ሀይል የእሳቸውን የለውጥ አጀንዳ ማኮላሸት ካማረው ይችላል፣ በአጭር ጊዜ ይችላል። በረጅም ጊዜ ግን በህዝብ ፊት ራሱን አራ የሚያቆሙ እሺ። ለአቶ ምልጌታ እርስዎ ያነሱት ተቃራኒ ሀሳብ ነው ለውጥ ማምጣት አይችሉም የሚል ነው። አሁን ደግሞ ዶክተር ደረሰም ዶክተር ብርሃነ መስቀልም ለውጥ ማምጣት ይችላሉ እያሉ ነው። አሁን እንግዲህ ዶክተር አብይ እንዲመረጡ ከ ሁለት ሳምንት ጊዜ በላይ ጭቅጭቅ ተካሂደዋል። በኢህአዴግ በምክር ቤት ውስጥ በቀላሉ ተቀባይነት አግኝተው የተመረጡ አይመስለኝም። የፖለቲካ ካልኩሌሽኖች ተደርገው ልክ እንደተባለው ኦፍኮር ዞሮ ዞሮ ግፊት ስለተደረገ የእሳቸውን የደገፈ ግፊት አሸንፎ ነው። በእርግጥ ግን ሁኔታዋን ማየት ያለብን ይመስለኛል። መጀመሪያ ኢህአዴግ እንደ ድሮ አንድ ድርጅት አይደለም። አሁን አራት እነዚህ አራት ድርጅቶች ተስማምቶ አንድ ላይ ተነጋግረው አንድ ውሳኔ ላይ ለመድረስ ዘመናት የሚጠይቅባቸው ጊዜ ውስጥ እንደገቡ እያየን ነው። እና ፓራሊሲስ አለ ብዬ አስባለሁ። እኔ ኢህአዴግ እንደ መንግስት አገር በትክክል ማስተዳደር እየቻል አይደለም በአሁኑ ሰዓት። ለምን እርስ በርሱ ባለው ያለመግባባትና የሀሳብና የሀሳብ የጥቅም የስልጣን ግፊያና ልዩነት እና ይሄ ነገር ዶክተር አብይ ስለመጡ ብቻ ባጭር ጊዜ ማለት ነው ይቀየራል ብዬ አልጠብቅም። በጣም ከባድ ስራ ነው የሚጠይቃቸው በግል ሌላው ኢህአዴግ በአንድ በኩል የተቀረው ተቃዋሚ ነኝ የሚል ደግሞ ሲያየ ኢትዮጵያ ውስጥም ያሉ ውጭም ያሉ የተለያዩ ተቃዋሚ ድርጅቶች ሲያየ የራሳቸው አጀንዳ ያላቸው ኃይሎች ደግሞ አሉ። ስለዚህ በኢህአደግና በተቃዋሚው መካከል ያለው ግንኙነት ደግሞ ላለፉት ሀያ ሰባት ዓመታት የቆየ ግንኙነት ነው። ይህም ራሱ በጣም ከባድ ኢህአደግ ከእኔ ውጭ ኢትዮጵያ ሌላ ድርጅት ሊያስተዳድራት አይችልም፣ እኔ ኮረድ አርማጌዶን ይፈጠራል የሚል አመለካከት ያለው ድርጅት ነው። ተቃዋሚዎች በበኩላቸው ኢህአደግን አይንህ ላፈር የሚሉ በአጠቃላይ ሲታይ ማለት ነው እና ካለን የፖለቲካ ትራዲሽን እና ካለን የፖለቲካ ሪያሊቲ ስንነሳ እነዚህ ሁለት ግጭቶች፣ አንድ በኢህአዴግ አባል ድርጅቶች መካከል ያለው ችግር፣ ሁለተኛ ደግሞ በኢህአዴግና በተቃዋሚዎች መካከል ያለው ችግር እንዳለ ሆኖ በሶስተኛ ደረጃ ደግሞ የኢትዮጵያ ህዝብ፣ የኢትዮጵያ ህዝብም በብሔር ብሔረሰብ ተከፋፍለዋል። አሁን ፖለቲካው በክፍፍል ላይ የተመሰረተ ፖለቲካ ነው። ለምሳሌ ዶክተር አብይ በመረጣቸው ብዙ ሰው ተደስተዋል። ግን ደስታው ከክልል ብሔረተኝነት ጋር የተያያዘ ነው። የተለያዩ የክልል ብሔረተኞች የራሳቸው ካልኩሌሽን በመስራት ነው የሚደሰቱትም የሚከፉት። ኢትዮጵያ አሁን በጣም በተወሳሰበ ችግር ውስጥ ነው ያለችው። ሌላው አራተኛው ዶክተር አብይ ስለፈለጉ ለምሳሌ የአስቸኳይ ጊዜ አዋጅ መቀየር አይችለም። እንደዛ የማድረግ ስልጣን የላቸው። የአስቸኳይ ጊዜ አዋጅ መሻር የሚችል ፓርላማ ነው። ፓርላማ ደግሞ እንደምናውቀው ከራችን ድርጅቶች የተወጣጡ የፓርላማ አባላት ያሉበት ነው። ሁለት ሶስተኛው ድምፅ ማግኘት ካልቻሉ ሴቶ ኤመርጀንሲውን መቀየራቸው፣ እርግጥ የራሳቸው ካቢኔ ማዋቀር ይችላሉ። ካቢኔም ሲፈጠር ተስማምቶ ነው የሚፈጥረው። ምክንያቱም ኢሕአዴግ ውስጥ በፓርቲና በመንግስት ግልጽ የሆነ ግንኙነት ስለሌለ ፓርቲ ያላጸደቀው የመንግስት ባለስልጣን አይሆንም፣ ወይም ሚኒስትር አይሆንም። ስለዚህ አሁንም ዶክተር አብይ የድርጅታቸው የተሟላ ድጋፍ ማግኘት ካልቻሉ የለውጥ ፓኬጅ ማምጣትም አድቫንስ ማድረግም ይችላሉ ብዬ አልጠብቅም። ዶክተር ብርሃነ መስቀል አሁን የጠቀሱት በደንብ አጠንክረው አበክረው ዶክተር አብይ አህመድ ለውጥ ማምጣት ይችላሉ የሚል ነው። እስከ ቅርብ ጊዜ ድረስ በተለይ በኢህአዴግ ፓርቲ ላይ ትችት የሚሰነዝሩ የመብት አራማጆች፣ የፖለቲካ ጉዳይን የሚከታተሉ ተንታኞችን የሽግግር መንግስት እንዲቋቋም ከመጠየቅ ባለፈ በኢህአዴግ ውስጥ መሻሻል ሊመጣ አይችልም የሚል ጠንካራ ሀሳብ ሲሰነዘር ነበርና እንዴት በአንድ ጊዜ በቀናት ውስጥ ዶክተር አብይ ለውጥ ማምጣት ይችላሉ ወደሚል መደምደሚያ ላይ ሊደርሱ ቻሉ? እኔ ኢህአዴግ ውስጥ ተራማጅ ኃይሎች ለውጥ አያመጡም የሚለው ወገን ውስጥ አይደለሁም። እንደዛ አይነት አቋምም አልያዝኩም። ኢትዮጵያ ሶስት ምርጫዎች በዚህም ሰዓት በፊቷ ተደቅኗል። አንደኛው እርስ በርስ ጦርነት፣ የመንግስት ስልጣን ሽግግር የማድረግ ምርጫ ነው። ያ ለኢትዮጵያ ህዝብ አይጠቅመም የሚል ግምት አለኝ። ሁለተኛው በአብዮት ልክ እንደ አስራ ዘጠኝ ስልሳ ስድስቱ አብዮት የመንግስት ግልበጣ ተደርጎ በህዝባዊ አመት ግልበጣ ተደርጎ የመንግስት ለውጥ የማድረግ ስራ ሁለተኛው ምርጫ ነው። እሱም ከአስራ ዘጠኝ ስልሳ ስድስቱ አብዮትም እንዳየ ነው፣ ሊጠቅም አይችልም። በእርስ በርስ ጦርነት ህወሓትን ያገኘ ነው፣ አብዮት ደርግን ያገኘ ነው። አሁን ሶስተኛው እየሞከርን ያለ ነው። እና እኔ ካለፉት አራት ዓመታት ስደግፍ የነበረው አቋም ልክ አፓርታይድ ሳውት አፍሪካ ኔልሰን ማንዴላ ደቡብ አፍሪካን ወደ ዲሞክራሲያዊ ስርዓት እንዳሸጋገሩ ኢትዮጵያ ውስጥ ስር ነቀል የሆነ ከውስጥ የሆነ ለውጥ በአብዮት ወይም በጦርነት ያልሆነ፣ ነገር ግን ስር ነቀል የሆነ የስልጣን ሽግግር ያ ማለትም ማለት ነው። አሁን ስልጣን ላይ ያለው መዋቅር ለአዲስ መዋቅር ውስጡ ባለው ልክ ደቡብ አፍሪካ አፓርታይድ ስርዓት ውስጥ ዴክለር መንግስት አሁን የያዝነው የአፓርታይድ ስርዓት አያስቀጥለንም ወደፊት መሄድ አንችልም። ጥቁሩን ህዝብ አግለን ጥቂቶችን ተጠቃሚ፣ የፖለቲካ ተጠቃሚ፣ የኢኮኖሚ ተጠቃሚ፣ የሰላም ተጠቃሚ አድርገን መቀጠል አንችልም ብሎ ድምዳሜ ላይ እንደደረሰ ህወሀት ውስጥም ኢህአዴግ ውስጥ ያሉ ሀይሎች አምነው ህዝብም ደግሞ በሚያደርገው ተከታታይ አሁንም ዶክተር አብይ ስለተመረጠ ህዝብ ቤቱ መግባት የለበትም ምክንያቱም ዶክተር አብይን ወደ ስልጣን ያመጣው ህዝቡ እንደሆነ ሁሉ ወደ ስልጣን ብላ የሚያቆየውና ያሰራውም ህዝቡን ትግሉን በተከታታይ መልኩ ሲቀጥል ብቻ ነው። ኢህአዴግ ራሱን ትራንስፎርም አድርጎ በኢትዮጵያ ህዝባዊ መንግስት በኢትዮጵያ የሚቋቋምበትን የለውጥ ሀይል ህዝቡ በሰላማዊ መንገድ ማምጣት የሚችላልበትን አማራጭ ይሄኛው ከውስጥ እየመጣ ያለ። አቶ ሙልጌታ፣ እንግዲህ በዚህ ለውጥ የማይመጣ ከሆነ በምንድን ነው ለውጥ መምጣት የሚችለው? ይላሉ። ዶክተር ብርሃነ መስቀል ያሉት እውነት ከሆነ ኢህአዴግ ውስጥ ተራማጅ ኃይሎች ተፈጥሮ ከሆነ እና እነዚህ ተራማጅ ኃይሎች የራሳቸውን ተራማጅ አጀንዳ ማራመድ ከቻሉ ለውጥ ይመጣል። ኮስት ይመጣል። የእኔ ክርክር ግን ኢህአዴግ እዚህ ደረጃ ላይ ያደረሰ አይመስለኝም። እነዚህ የለውጥ ስራማጆች ሊኖሩ ይችላሉ፣ በስም የጠቀሷቸው ማለት ነው። እነዚህ ሰዎች በአመራር ደረጃም ተቀምጠው ሊሆኑ ይችላሉ። ኢህአዴግ ግን ከአመራር በላይ ነው። ኢህአዴግ ድርጅት ነው። ለሀያ ሰባት አመት ስልጣን ላይ የቆየ ድርጅት ነው። እኔ እንደሚገባኝ የለውጥ ጥያቄ የስልጣን ጥያቄ ነው። የመንግስት ጥያቄ የስልጣን ጥያቄ ነው። ኢህአዴግ በተአምር ስልጣኑ ለመቀነስ የሚፈልግበት ምክንያት አይታየኝ። ስልጣኑ ወዶ ፈልጎ አይቀንስም አይሰጡም። በዚህ ባለንበት ሰዓት ደግሞ ኢህአዴግን ማስገደድ የሚችል በግልጽ የሚታየኝ ሀይል የለም። ኢህአዴግን ከስልጣኑ የሚገፋ ወይም ኢህአዴግ ለውይይት እንዲቀርብ የሚያስገድድ ሁኔታ እያየሁ አይደለም ሰ እነዚህ ነገሮች ባልታዩበት የዶክተር ብርሃነ መስቀል አገላለጽ ለውጥ ይገባኛል ይገባኛል፣ ግን በእውነታ የተመሰረተ አይመስለኝም። እኔ እሱን ነገር እያየሁ አይደለም እና ኢህአዴግ እንኳን ከሌሎች ጋር ለመነጋገርና ለመደራደር እርስ በእርሱ እንኳን ሽኩቻ ውስጥ እንዳለ በግልጽ የሚናገር ድርጅት እና ስልጣኑን ደግሞ በምንም ተአመለ ተመርጫ ነው ስልጣን የያዝኩት፣ ስለዚህ ከማንም ጋር ማንም ስለ ጮኸ ብቻ ስልጣኔን አላካፍልም ብሎ በግልጽ በተናገረበት ሁኔታ ተራማጊዎች ዶሚኔት አድርገው ለውጥ የሚያመጡበት አሰራር ወይም ሪያሊቲ በዚህ ሰዓት እየታየኝ አይደለም። በዚህ ምክንያት ዶክተር አብይ ያፈለጋቸውን ጥረት ቢያደረጉ ኢህአደግ እንደ ድርጅት የእሳቸውን አዲስ ካመጡ ማለት ነው እሳቸው ከኢህአዴግ ተለይተው አዲስ አጀንዳ፣ አዲስ ለውጥ አጀንዳ ሌላውንም እናሳት ሀገሪቱን ከፍ ወዳለ ደረጃ ሊያሸጋግር የሚችል አጀንዳ አምጥተው የኢህአዴግ እንደ ኢህአዴግ ኢንዶርስ ካላረገው ካልተቀበለው እሳቸው ስለፈለጉ ብቻ የሚፈጠር ነገር ይኖራል ብዬ አላስብም እያልኩ ነው። ዶክተር ደረሰ ሆን ኢህአዲግ ውስጥ ማግፍት ባይፈጠር ኖሮ ዶክተር አብይ አህመድ አይመረጡም ነበር። ኦህዴድም ከኦሮሞ ህዝብ ጥያቄና ከኦሮሞ ህዝብ አመት ጋራ ራሱን አድርጎ በኢህአዲግም ውስጥ ክፍፍል አይፈጠርም ነበረ። ኢህአዲግ ውስጥ የሚባለው አሁን አቶ ሙልጌታ በደንብ ያብራራው ክፍፍል እና ንትርክ የተፈጠረበት ትልቁ ምክንያት እኮ የህዝብ ጥያቄ ስለተነሳ ነው። የህዝብ መ ስለተቀጣጠለ ነው። የህዝቡ ትግል ደግሞ የኢህአዲግን አካላት እነዚህን አራት አባል ድርጅቶች ለሁለት ስለሰነጠቃቸው ነው። ስለዚህ የለውጥ ሀይሎች በመሬት ላይ ተፈጥረዋል። በኢህአዲግ በራሱ ውስጥ ደግሞ የህዝቡን ጥያቄ ደረጃ በደረጃ እየመለስን መሄድ አለብን፣ ከዛሬ በሄድንበት መንገድ መቀጠል አንችልም የሚሉ ሀይላት መጥተዋል። አሁን እኔ ግልጽ ያልሆነ ነገርና መረዳት አለብን የምለው ነገር ምንድን ነው? ዶክተር አብይ የሚኖራቸው የፖለቲካ ፕላትፎርም ምንድን ነው? ምንድን ነው የሚያደርጉት የሚፈልጉት ነገር በጊዜ እና ደግሞ በእቅድ የተነደፈ የፖለቲካ መርሃ ግብር አላቸው። ያንን ለህዝቡ ካላሳወቁ የሁለት ነገር የሚሆን ይመስለኛል። አንደኛ በራሱ በኢህአዴግ ውስጥ ባሉ የዶክተር አብይን የፖለቲካ አካሄድ የማይደግፉ የእሳቸውንም አመራር የሚቃወሙ አባላት ተቃውሞና ሬዚስታንስ ያጋጥማቸዋል። ከውስጥ ከውጭ ደግሞ እሳቸው የለውጥ ሀይል ናቸው ብሎ ለውጥ ሊያመጡ ይችላሉ ብሎ ተስፋ ያደረገው ህዝብ ደግሞ ተስፋ ይቀዛቀዛል። ስለዚህ ወደ ተቃውሞ መቀየር ይችላል። ያላቸው እድል ያላቸው የእድል መስኮት በጣም ጠባብ ነው። በዚህ ጊዜ ውስጥ እሳቸው ሊያደርጉ የሚገባው ነገር ምንድን ነው? ምን ለማድረግ ነው የተመረጡ ስለሆነ ነው የሚያስቡት ምንድን ነው? በኢህአዴግ በራሱም ውስጥ እንዲሰፍን የሚፈልጉት የፖለቲካ ለውጥ ለኢትዮጵያ፣ ለሀገሪቱ ደግሞ ያቀዱት የሚለውን በቅርብ ጊዜ ካላሳዩ አሁን የምንወያየው ውይይት በአንድ በኩል መላምት ላይ የተመሰረተ ለወንድሜ ለሙሉ ጌታ ግን አንድ ጥያቄ አለኝ ኢህአዴግ ራሱን በምርጫ የተቀመጥኩኝ መንግስት ነኝ ከተቃዋሚም ጋር አልደራደርም ስልጣንም ወደ መካፈል አልሄድም ብሎ በሌላ በኩል ደግሞ በውስጡ የመጣውን አዲስ አመራር እንደ ዶክተር አብይ አህመድ ያለውን እንደ ለማ መገርሳ ያለውንም በሙሉ ልቡ ሳይደግፍ እንደ አንድ ድርጅት ሳይቆም ከሁለት ያጣጉምን ሆኖ ምንም ይሆን ይመስልሃል? በአንተ እይታ ነው አቶ ምልጌታ። እኔ እንደሚገባኝ ኢህአዴግ ታሪክ ያለው መሰረት ያለው የቆየ ድርጅት ነው። ልምድ አለው፣ እውቀት አለው፣ ችሎታ አለው፣ አቅም አለው። ብዙ ጊዜ ብዙ ሰዎች ሲያወሩ እንደሚያወሩት አይደለም። ኢህአደግ የሚገባኝ ኢህአደግ ተዳክመዋል፣ ምንም ጥያቄ የለው። ግን ተዳክመዋል እየተባለ ያለው ግን በጣም የተጋነነ መዳከም ነው እየተወራ ያለው። እኔ ያን ያህል ኢህአደግ የተዳከመ አይመስልኝም። በፍጥነት ነገሮች ሊቀያየሩ ይችላሉ ብዬ አስባለሁ። እነዚህ አሁን ተራማጆች ናቸው እየተባሉ የሚነገርላቸው ሰዎች ተራማጅነታቸው እስካሁን በተግባር ተፈትኖ ተግባራዊ የሆነ ውጤት የታየበት እና ልጠቅሰው የሚችል ማስረጃ ያለኝም የህዝቡን ፍላጎት በማራመድ በኩል ማለት ነው። ህዝቡ ሲጠይቃቸው የቆዩ ነገሮች አሉ። የኦሮሚያ መንግስትም ይሁን የአማራ መንግስትም ይሁን ከፈለገው መንግስት አዲስ ተብሎ የማያቅ ነገር ህዝቡን ሊጠቅም የሚችል ነገር ሲያደርግ አልሰማሁም። በአጠቃላይ ኢህአዴግ ግን ኦፍኮርስ ተዳክመዋል። ኢህአዴግ እስረኞች በግድ እንዲፈታ ተደርገዋል። ምንም ጥያቄ የለውም። እዛ ላይ ግን የኔ ከንሰርን ምንድን ነው መንግስት ስቴትን እንደ ኢንስቲቱሽን እንደ ተቋም መንግስትን እንደ ተቋም ስናየው፣ ለኢህአደጋዊ ተቋም ኢህአደግ ለፈጠረው መንግስት እንደ ተቋም ያለን አመለካከት የኢህአደግ ጉልበትና ፖቴንሻል አንደርስታንድ ያላረገ ያቀለለ እና ከእውነታ ጋር በቀጥታ የማይገናኝ ነው ብዬ ነው ማስበው እኔ። ምክንያቱም ኢህአደግ እኛ ከሚመስለን በላይ አሁንም አቅም አለው። ስለዚህ በአንጻሩ ደግሞ ኢህአዴግ የሚመክት ወይም የሚቃወም ሀይል ሳየው፣ ምንም ነገር አላየበትም። ደካማ ነው። የህዝባችን ተቃውሞ ኦርጋናይዝ አይደለም፣ የተደራጀ አይደለም፣ ብልጭ ድርግም የሚል ነው። ይሄ ለመንግስት ጥቅም አለው። መንግስትን በቀላሉ ማስጨነቅና ማበርከት የሚችል ደረጃ ላይ የደረሰ ትግል አይደለም እና ኢህአዴግ ስቲል ስልጣን ሳያካፍል ባለው ሀይል እየተጠቀመ ባለው የመንግስት ሀይል እየተጠቀመ ባለበት የመቀጠል አቅሙ ትልቅ ነው ብዬ ነው የማስበው። በዚህ ምክንያት ነው እኔ ዶክተር አብይ መጀመሪያ ዶክተር አብይ የራሳቸው ኢህአደግ ናቸው። ከኢህአደግ የተለዩ መሆናቸው የሚያሳይ ምንም ነገር የለኝም። ምን ተፈለገም ተጠላም በኢህአደግ ድርጅት ቁጥጥር ስር ናቸው ዶክተር አብይ አሁን። አቶ ለማን ቢሆኑ አተገዱም ቢሆኑ ሶ በእነዚህ ሰዎችና በኢህአደግ መካከል ልዩነት አለ የሚል አንደምታ ያለው ንግግር እኔ አልቀበለውም። አይገባኝም እሱ እና እንደ ድርጅትና እንደ ተቋም የሚገባን ከሆነ ኢህአዴግም ሆነ መንግስት አሁን በዚህ ሰዓት ኢህአዴግን አስጨንቀን አስገድደን ኢትዮጵያ ብታገኘው ምቅት የሚገባት ለውጥ በዶክተር አብይ አመራር አሁንኑ ያለ ኢህአዴግ ድጋፍ ግልጽ ድጋፍ ይመጣ የሚችል ለውጥ ይኖራል ብዬ አላስብም። ነው ከዚህ ተነሳ። ውይይቱ አላበቃም። በርካታ ጥያቄዎች ተነስተዋል። መልሶችም እንደዚሁ። ሙሉ ውይይቱን በሚቀጥለው ሳምንት ይዘን እንመለሳለን። ቆንጆና ሞቅ ያለ ውይይት ነው እየተካሄደ ያለው ሲሆን፣ እንግዲህ እንዳልሽው እንጠብቃለን። ቀሪውን ክፍል ይቀጥላል። ሌሎችም ርዕሶችን እንደዚሁ እያያዝን በዚሁ በአዲሱ ጠቅላይ ሚኒስትርና በመጪው የኢትዮጵያ አስተዳደር ላይ ውይይቶችን እናደርጋለን። የእናንተንም አስተያየት ማካተታችንን እንቀጥላለን። ተሳተፉ። እናንተም ዝግጅታችን ወደ መጠናቀቁ ነው አድማጮች። እስከ ማጠቃለያው ግን ከሙዚቃ ጋር እንተዋችሁ። I'm gonna make a change for once in my life. It's gonna feel real good. I'm gonna make a difference. I'm gonna make it right. As I turn up the collar, my favorite winter code. The wind in my mind I see the kids in the street with not enough to eat Who am I to be blind pretending not to see them?